ሀገርኛ ሪፖርት የኢትዮጵያ ሰብአዊ መብቶች ኮሚሽን በምርጫ ወቅት የሰብአዊ መብት ጉዳዮችን እንዳይታዘብ ተከለከለ። ይህንንም ክልከላ ያደረገው ብሔራዊ የምርጫ ቦርድ ነው። ሰኔ አስራ አራት ሁለት ሺህ አስራ ሶስት ዓመተ ምህረት የሚካሄደውን ብሔራዊ ምርጫ ወቅት አስመልክቶ የሰብአዊ መብት ጉዳዮችን መታዘብ ከስራዎቹ መካከል አንዱ መሆኑን በመግለጽ ጥያቄ ያቀረበው የኢትዮጵያ የሰብአዊ መብቶች ኮሚሽን ወይም ኢሰመኮ ተቀባይነት ያላገኘው በታዛቢነት እንዲሳተፉ ከተፈቀደላቸው አካላት መካከል ባለመካተቱ መሆኑን ቦርዱ ገልጿል። ሰሞኑን ለመገናኛ ብዙሃን የተላከውን ደብዳቤ የምርጫ ሕግ በመጥቀስ ኢሰመኮ የታዛቢነት የጋዜጠኝነት ወይም ደግሞ የፖለቲካ ፓርቲና የግልጩ ወኪል ስላልሆነ ቦርዱ የይለፍ ካርድ የሚሰጥበት የህግ አግባብ ባለማግኘቱ ጥያቄውን ተቀብሎ ማስተናገድ አልቻለም ሲል ገልጿል። ሰኔ ሰባት ቀን ሁለት ሺ አስራ ሶስት ዓ.ም ተጽፎ የቦርዱ አባል በሆኑት በአቶ ውብሸት አየለ ጌጤ የተፈረመው ይህ ደብዳቤ የምርጫ አዋጁን አንቀጽ አንድ መቶ ሀያ ሶስት በመጥቀስ ለተፈቀደላቸው ሰዎች የይለፍ ካርድ እንደሚሰጥ ያብራራል። አክሎም አንቀጽ አራት አርባ ስምንትን በመጥቀስ ከምርጫ አስፈጻሚዎች ከፖለቲካ ፓርቲዎችና ከግልቹ ወኪሎች፣ ከቅሬታ ሰሚ ኮሚቴ አባላትና ከተፈቀደላቸው ታዛቢ ውጪ በምርጫ ጣቢያ ግቢ ውስጥ መገኘት እንደማይቻል ያትታል። ኢሰመኮ ለቦርዱ ሰብሳቢ ሰኔ ስምንት ቀን ሁለት ሺህ አስራ ሶስት ዓመተ ምህረት የላከው ደብዳቤ ውሳኔው አግባብ አይደለም በማለት ለቦርዱ ሰብሳቢ አቤቱታውን አቅርበዋል። ይህም የተሻሻለውን የኮሚሽኑን አዋጅ በመጥቀስ ለኮሚሽኑ ከተሰጡት ተግባራትና ኃላፊነቶች ውስጥ አንዱ ምርጫን መታዘብ የሚል እንደሚገኝበት በመጥቀስ ያስረዳል። ቦርዱ ለኮሚሽኑ በላከው ደብዳቤ ላይ የተሻሻለው የኮሚሽኑ አዋጅ በምርጫ ወቅት ኮሚሽኑ የሰብአዊ መብቶችን አጠባበቅ በተመለከተ ክትትል እንዲያደርግ ስልጣን እንደሚሰጠው እንደሚረዳ ገልጾ ነገር ግን ይህን የመታዘብ ስራ ምርጫ ጣቢያዎች ውስጥ እንዲገባ የሚያስችለው የይለፍ ካርድ ከሚሰጣቸው አካላት ውስጥ የምርጫ አዋጁ አያካትተውም ብሏል። ይህ በዶክተር ዳንኤል በቀለ የተፈረመው ባለ ሁለት ገጽ ደብዳቤ ከተጠቀሱት አስር ነጥቦች ውስጥ ኮሚሽኑ ይህንን ተግባርና ኃላፊነቱን የሚወጣው በምርጫ ጣቢያዎች ጭምር በመገኘት ነው ሲል የሞገተ ሲሆን ለአብነትም የምርጫ ጣቢያዎች ለአካል ጉዳተኞች ተደራሽ መሆናቸውን ለማረጋገጥ በምርጫ ጣቢያ በመገኘት የሚጣራ ነው ሲልም ጠቅሷል። አክለውም ዓለም አቀፍ የምርጫ የሰማዊ መብቶች ክትትል ስራ እጅግ የተለመደ ነው ያለው ደብዳቤው ይህም ብሔራዊ የሰብአዊ መብት ተቋማትን ያሳተፈ ነው ይላል ቦርዱም የኮሚሽኑን የሰብአዊ መብቶች ክትትል ስራ ማገዝ መርዳትና ማቀላጠፍ እንዲሁም መተባበር የሚጠበቅበት ተግባር ነው ሲሉ ኮሚሽነሩ የጻፉት ደብዳቤ ያስረዳል እንዲሁም ከዚህ ቀደም ህዝበ ውሳኔ በሚካሄድበት ወቅት የሰብአዊ መብት ኮሚሽን ባልደረቦች ባጅ ተሰጥቷቸው ሂደቱን መታዘባቸውን አስታውሰዋል ሰብአዊ መብቶች መገለጫን ያለው ይሰመኮ መብቶች የተከበሩበት ሂደት በመሆኑ ተከታትዬ ማረጋገጥ ይገባኛል ሲል ይጠይቋል። በኮሚሽኑ ማቋቋሚያ አዋጅ መሰረት ማንኛውም ሰው ለኮሚሽኑ ስራ አስፈላጊውን ድጋፍ የመስጠት ግዴታ መቀመጡን ከግምት ውስጥ አስገብቶ ቦርዱን ጥያቄውን እንዲቀበልም ጠይቋል። ይህንም በሚመለከት የኢትዮጵያ ብሔራዊ ምርጫ ቦርድ ምላሽ እስካሁን ድረስ ያልሰጠበት ሲሆን፣ ከአራት ቀናት ቆይታ በኋላ ምርጫ የሚከናወን በመሆኑ ለኢሰመኮ የኢትዮጵያ ብሔራዊ የምርጫ ቦርድ የሚሰማ ምላሽ ተጠባቂ ሆኗል። ጠቅላይ ሚኒስትር አብይ አህመድ ሰሞኑን ለመገናኛ ብዙኃን የሰጡት ቃለ መጠይቅ በዚህ የጥሞና ወቅት እንዳይተላለፍ ሲል የኢትዮጵያ መገናኛ ብዙኃን ባለስልጣን አሳሰበ። የባለስልጣኑ ዋና ዳይሬክተር አቶ መሐመድ እድሪስ ለኢትዮጵያ ዜና አገልግሎት እንደገለጹት ምንም እንኳን ቃለ መጠይቁ የመንግስት የስራ ክንውኖች ላይ ያተኮረና የምርጫ ቀስቀሳ እንዳልሆነ ቢታወቅም በዚህ የጥሞና ወቅት ሊተላለፍ አይገባም ብለዋል። የዘንድሮ ምርጫ መንግስት ከመቼም ጊዜ በላይ ፍትሐዊ ግልጽና ዲሞክራሲያዊ እንዲሆን ቁርጠኝነቱን ያሳየበትን ያሉት አቶ መሀመድ ቃለ መጠይቁ ከምርጫ ጋር ግንኙነት ባይኖረውም ብዥታ እንዳይፈጠር ሲባል የመገናኛ ብዙሃኑ ከምርጫ በፊት እንዳስተላልፉትና ማስተዋወቃቸውንም እንዲያቆሙ አሳስበዋል። በተመሳሳይ የማህበራዊ ሚዲያዎችን በመጠቀም የምርጫ ቀስቀሳን የሚመስሉ መልዕክቶችን በማስተላለፍ ላይ የሚገኙ አካላትም ከድርጊታቸው መታቀብ አለባቸው ብለዋል። ወደ ሌላ ዜና ስናምራ የተባበሩት መንግስታት የጸጥታው ምክር ቤት በታላቁ የህዳሴ ግድብ ጉዳይ ላይ ውይይት እንዲያደርግ በአረብ ሊግ በኩል የቀረበውን ሐሳብ እንደማትቀበለው ኢትዮጵያ አሳወቀች። ኳታር ዶሃ ላይ ተሰብስበው የነበሩት የአረብ ሊግ አባላት ሀገራት የውጭ ጉዳይ ሚኒስትሮች አወዛጋቢውን የታላቁ የኢትዮጵያ የህዳሴ ግድብ ጉዳይን በተመለከተ ተወያይተው የመንግስታቱ ድርጅት ጸጥታው ምክር ቤት እንዲመለከተው ጥሪ አቅርበዋል። ይህንን ተከትሎ የኢትዮጵያ የውጭ ጉዳይ ሚኒስትር በወጣው መግለጫ ሀገሪቱ የአረብ ሊግ የስራ አስፈጻሚ ኮሚቴ ባሳለፈው የውሳኔ ሀሳብ በእጅጉ ማዘኗን ገልጿል። መግለጫው ጨምሮ በአረብ ሊግ ግድቡን በተመለከተ የተሳሳተ አቋም ሲያንጸባርቅ የመጀመሪያው ጊዜ አለመሆኑን ገልጾ ማክሰኞ ዕለት ያወጣውን የውሳኔ ሀሳብ ኢትዮጵያ ሙሉ በሙሉ አትቀበለውም ብሏል። በሱዳንና በግብፅ በግብጽ ጥያቄ በግድቡ ላይ የተሰበሰበው የአረብ ሀገራቱ ማህበር የተባበሩት መንግስታት የጸጥታው ምክር ቤት በጉዳዩ ላይ እንዲወያይበት ሀሳብ ማቅረቡን የሊጉ ዋና ጸሐፊ አህመድ አቡልጋሂት ናቸው በስብሰባ ወቅት ይፋ ያደረጉት። የሚኒስትሮቹ ስብሰባ በተጨማሪም በውዝግብ ውስጥ ግብፅና ሱዳንን ለማገዝ ቀስ በቀስ በሚወሰዱ እርምጃዎች ላይ ከስምምነት መድረሱንም የኳታር የውጭ ጉዳይ ሚኒስትር ሞሐመድ ቢን አብዱራህማን አልታኒ ተናግረዋል። የአረብ ሊግ ባወጣው መግለጫ ላይ ኢትዮጵያ በግብፅና በሱዳን ላይ ጉዳት ከሚያደርስ የተናጠለ እርምጃ ካለው ለሁለተኛ ዙር የግድቡ የውሃ ሙሌት ተቆጠባ በቅን ልቦና ድርድር እንድታደርግ ጠይቋል። ሊጉ የ አባይ ውሃ የግብፅና የሱዳን የሕልውና መሰረት እንደሆነ በመጥቀስም ሀገራቱን የሚጎዳ ተግባር እንዳይፈጸም የጠየቀ ሲሆን የኢትዮጵያ የውጭ ጉዳይ ሚኒስትርም የአባይ ውሃን በመጠቀም ሚሊዮኖች ከድህነት ለማውጣት ለምትጥረው ኢትዮጵያ ውሃው የሕልውና ጉዳይ ነው ሲል ምላሽ ሰጥቷል። በመጨረሻም አቶ ጃዋር መሐመድ ፍርድ ቤት በነበራቸው ቀጠሮ ትዕዛዝ መሰረት ጉዳያቸውን ለመከታተል ችሎት ሳይቀርቡ እንደቀሩ ተነገረ። ጉዳያቸውን የሚመለከተው ፍርድ ቤት እንዳለው ለተከሳሾቹ እና ለሰፊ ማህበረሰብ ደህንነት ሲባል ተከሳሾች ችሎት ፊት መቅረብ አይችሉም ሲል ትእዛዝ ሰጥቷል። በእነ አቶ ጃዋር መሐመድ የክስ መዝገብ ስር የተዘረዘሩ ተከሳሾች በፌዴራል ከፍተኛ ፍርድ ቤት ልደታ ምድብ ችሎት ቀጠሮ ነበራቸው። የእነ አቶ ጃዋር መሐመድን ጉዳይ የተመለከቱ ያሉት ዳኞች ባለፉት ጥቂት ቀናት ከፍተኛ የሆነ የምርጫ ቀስቀሳ ሲካሄድ መቆየቱን አስታውሰዋል። ለተከሳሾቹ ከፍተኛ ጥበቃ ነው የሚያስፈልገው በማለት በምርጫ ወቅት ተከሳሾችን ወደ ችሎት ማምጣት አስቸጋሪ ነው ብለዋል። በዚህም ፍርድ ቤቱ አቶ ጀዋርን ጨምሮ ሀያ አራቱ ተከሳሾች ከምርጫው በኋላ ፍርድ ቤት ይቅረቡ ሲል ወስኗል። አቃቢ ህግ ችሎቱ በዝግ ይከናወን፣ እንዲሁም ምስክሮች ከመጋረጃ ጀርባ ቃላቸውን ይስጡ በሚለው አሻሽሎ ባቀረበው አቤቱታ ላይ ተከሳሾች ምላሽ እንዲሰጡ ነበረ። በፌዴራሉ ከፍተኛ ፍርድ ቤት የልደታ ምድብ ችሎት አንደኛ የጸረ ሽብርና ህገ መንግስታዊ ጉዳዮች ችሎት ቀጠሮ ይዞ የነበረው ለኤስቢኤስ ሬዲዮ ሃዶ አባይ ከአዲስ አበባ እያደመጡ የነበረው የኤስቢኤስ አማርኛ ፕሮግራምን ነበር። የፕሮግራሙን ቀጥታ ስርጭት ሰኞና አርብ ምሽቶች ያድምጡ፣ እንዲሁም ድረገጻችንን በመጎብኘት ኦን ዲማንድ እና በኤስቢኤስ ሞባይል አፕ ማድመጥ ይችላሉ። ድረገጻችንን ኤስቢኤስ ዶት ኮም ዶት ኤዩ አምሃሪክን ይጎብኙ።